ጠነስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ የጋቢና ቪዮ መሰናደው ጀመረ። ማንም በሀገራሽ ያለሁ የሚል ሰው እንደሚሆነ እጨነቃለሁ። ምንድን ነው የምንሆነው? ዕጣ ፈንታችን ምንድን ነው? በዚህ ሁሉ መካከል ደግሞ የማይናገሩ የማይደመጡ ልጆች የሚያጋጥማቸው የሆነ የሚለው ነገር ያሳስበኛል። የሰማችኋቸው ረዳት ፕሮፌሰር ፍሬው ከፍያለው ነው። እንዲሁም የጦርነት ምክንያት የአእምሮ ጠባሳ ላደረባቸው ልጆች የሚዘጋጁ የህፃናት መጽሐፍትን እያዘጋጁ ይገኛሉ። ሌሎች ዘገባዎችና ጥንቅሮችን ይዘናል። የደንገረመ መሰናዶውን በመምራት ኤልያስ አስማራ ደግሞ በድምፅና ምስል ምህንድስና ነው። ከሌሎች የስቱዲዮ ባለሙያዎች ጋር በመሆን እያስተናገድናችሁ እናመሻለን። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ኢትዮጵያ ባለፉት አምስት ዓመታት በተከሰቱ ሰው ሰራሽና ተፈጥሯዊ ችግሮች የተነሳ ብዙ ዜጎች ከመኖሪያ ቀያቸው ተፈናቅለዋል። ግጭትና ረሀብ የብዙዎችን ህይወትም አደጋ ላይ ጥሏል። እኒህን መሰል ክስተቶች በህጻናት ላይ አስከፊ የሆነ ስነ አይምሯዊ ጠባሳና ስነልቦና ሰቆቃን ይተዋሉ። ህጻናት ከድህረ አደጋ ሰቆቃ እንዲወጡ፣ ለራሳቸውም ሆነ ለሀገራቸው ተስፋ እንዲኖራቸው ለማገዝ የሚረዱ የህጻናት መጽሀፍትን ጽፎ ለማሳተም የተወሰኑ የስነልቦና ባለሙያዎች ልዩ ልዩ ታሪኮችን ማሰባሰብ ከጀመሩ ወራቶች ተቆጥረዋል። ከቡድኑ ጋር ያደረግነውን ቆይታ አድርገን ያሰናዳነው ዘገባ ቀዳሚ ነው። ተረቶች፣ መዝሙሮችና ጨዋታዎች ህጻናት በየእለቱ ሊያደርጓቸው የሚገቡና ማንነታቸው የሚቀረጽባቸው ድርጊቶች ናቸው። ነገር ግን በዓለም ላይ ብሎም በኢትዮጵያ በግጭቶች ምክንያት እነዚህን የልጅነት ጣዕሞች ብቻ ሳይሆኑ መሰረታዊ ፍላጎታቸው ያልተሟላላቸው ህጻናት ቁጥር ከጊዜ ወደ ጊዜ እያሻቀበ ነው። እነዚህ ህጻናት የአይምሮ ጠባሳ እንዳያተርፉ ለማገዝ የስቃይ ተጎጂዎች ማዕከል የኢትዮጵያ ዋና ስራ አስፈጻሚና የፕሎጊንግ ኢትዮጵያ የተሰኘው የበጎ ፈቃደኛ የአካባቢ ጥበቃ ቡድን መስራች ረዳት ፕሮፌሰር ፍሬው ከፍ ያለው በግጭት ቦታ ያሉ ህጻናቶችን የሚያግዙ ታሪኮችን ለሚጽፉ በጎ ፈቃደኞች ጥሪ አድርገዋል። ማንም በነገር ያስባለሁ የሚል ሰው እንደሚሆነ ይጨነቃለሁ። ምንድነው የምናሆነው? ጣፈንታችን ምንድን ነው? በዚህ ሁሉ መካከል ደግሞ የማይናገሩ የማይደመጡ ልጆች የሚያጋጥማቸው የሆነ የሚለው ነገር ያሳስበኛል እና ከዚህ ቀደም ሰራ ከተነበረው ስራ ከአእምሮ ጤና ጋር የተያያዘ በዚህ በጦርነት እና በመፈናቀል በተጎዱ ምን ኢትዮጵያ አካባቢዎች እንቀሳቀስ ስለነበረ እና ልጆችንም የማየት የማነጋገር እድሌ ስለነበረ፣ እንደ አንድ ሰው እንደ አንድ ኢትዮጵያዊ ምን ባደርግ ላገዙ እችላለሁ የሚለው ረፍት ሊመሳይን ጀመርና የሚያንባቸው መጽሐፍ ቢያገኙ በውስጣቸው ሰላምን፣ በውሳቸው እርቅን፣ በውስጣቸው ጽናትን Não é que መጽሐፍት ብናዘጋጅላቸው ካለው ጫና ምናልባትም ብዙ አመት ከሚያሰቃያቸው ጥረት ስሊያገኙ ይችሉ ይሆናል፣ እንዲያገግሙ አግዛቸው ይሆናል። በትግራይ በአማራ በአፋር በኦሮሚያ ና በተለያዩ የሀገሪቱ ክፍሎች ግጭቶች እየተበራከቱ ከመጡ አመታት ተቆጠሩ። ባለፉት አራትና አምስት አመታት በተከሰቱ ሰው ሰራሽና ተፈጥሯዊ ክስተቶች በኢትዮጵያ ሶስት ነጥብ አምስት ሚሊዮን ህጻናት ከትምህርት ገበታቸው መፈናቀላቸውን የመንግስታቱ ድርጅት የእርዳታ ማስተባበ ማዳበሪያ ተቋም አስታውቋል። እነዚህ ህጻናት ለተለያዩ የድህረ አደጋ ሰቀቀን ወይም ፒቲኤስ ዲን ጨምሮ እጅግ ብዙ ውስብስብ ችግሮች የተጋለጡ እንደሆኑ ባለሙያዎች ይናገራሉ። ረዳ ፕሮፌሰር ፍሬው ከፍ ያለው በጎ ፈቃደኛ የህጻናት መጽሐፍት ጸሐፊዎችና የስነ ልቦና ባለሙያዎች የሚሳተፉበት የጽሁፍ ማሰባሰብ ከጀመሩ ሁለት ወራት አስቆጥረዋል። ይህንን መጽሐፍ የሚፈልጉ ኢትዮጵያውያን ችሎታ ያላቸው ይኖራሉ። ከዚህ ቅድም አሳትመው የሚያውቁ በተለያዩ አጋጣሚ ያላሳተሙ ግን አቅሙ ያላቸው ሪ ይኖራሉ እነሱ አሰባስበን በባለሙያዎች ጤና ባለሙያዎች በልጆቹ መጽሐፍት አዘገጃጀት በኩል ባለሙያ በሆኑ ሰዎች ታይቶ ያ መጽሐፍ ለባለቤቶቹ ይህን እንዲሰሩ ኃላፊነት የተሰጣቸው አካላት ትምህርት ሚኒስቴር ሊሆን ይችላል ቢቀርብላቸው ማለልጆች ቢደርስ ያግዛል ነው ሀሳቡ እና ያንን ሀሳብ መነሻ የሚሆን

እየሄደ ያለ ይመስላል። አሁን ለህጻናት ብሎም ደግሞ ግጭቶች ባሉባቸው አካባቢዎች ላሉ ህጻናት የሚዘጋጁ ስራዎች ጥንቃቄን ይሻሉ የሚሉት ረዳት ፕሮፌሰር ፍሬው ከፍ ያለው በጎ ፈቃደኛ ጸሐፍት የህጻናቱን ችግር መረዳት እንዳለባቸው ይጠቁማሉ። እንግዲህ ልጆች በመጣ ነው ጣታ እንደዚህ አይነት ሁኔታ ይዳረጉ ይሰናቀሉ ከለመድ ውስጥ በመቼ ከዚ ከጎጇቸው በሰራዊ ምልክ ተፈናቅለው ያለምንም ከለላና ጥበቃ ሲዳዝኑ፣ ከወላጆቻቸው ጋራ በጦርነት ቤታቸው ሲፈርስ፣ ወላጆቻቸው ሲሞቱ፣ የጫወቱበት ቀየ በጥይት ሲደበደብ፣ ወይም በጥይት ድምጽ ሲናጋ፣ ትምህርት ቤታቸው ሲፈርስ፣ ይሄ ለመናገር ልጆች አእምሮ ውስጥ የሚቶ ጠባሳ አለ። ያንን ለማወቅ እንዲጡ መሆን አይጠይቅም። እና የቆዩ ይህንን በቃ ይሄ ነው ማለት ነው አለን የሚ ወደሚል መደምደሚያ ሊወስዳቸው ይችላል። እና እንደዛ ሆኖ የሚያድግ ሰው እንደዛ ሆኖ እንግዲህ ነጋገር በተባሉ ሚላቸው እንዴት ነው ለዚ ለሚባገልደርሱ የሚችሉት ነው። እና የሚታይ ክሊኒክል የሆነ ዲፕሬሽን ድባቴ ያላቸው ህጻናት አሉ። ራሳቸውን ያገለሉ ህጻናት አሉ። የሚፈሩ ህጻናት አሉ። ድንጉጥ የሆኑ ህጻናት አሉ። ይህንም ያየው ሽበካንዱ እስካነጋግራቸው ከዚህ የሚጠብቁ ጉጉት የማ ጉጉት ኩሸት አለ አይደለም። ይህን ይህን ሁሉ የተቆጠቡ ምን ሊመጣ እንደሚችል ስለማያውቁ በፍርሀት ቆፈን የተያዙ በጣም ብዙ ልጆች አሉ። የመጽሐፍቶቹ ይዘትም በተለያዩ ባለሙያዎች ተገምግመው ለባለድርሻ አካላት የሚተላለፉ እንደሆኑ ይገልጻሉ። ይዘቱ ቅድም ለመጥቀስ እንደሞከርኩት እንደኛ በሕፃናት መጽሐፍ አዘገጃጀት ረገድ ዘዲሆን ሳይንስን በሚያውቁ ባለሙያዎች የሕፃናት መጽሐፍን ደጋግመው ጻፉ እና የሚታወቁ ሰዎች የአእምሮ ጤና ባለሙያዎች ሆነው ሊጽፉ የጽሁፍ ኤክስፖዘር ያላቸው ከተቻለ ልጆች መጽሐፍ የጻፉ ሰዎችን እነዚህን እንግዲህ ለማነጋገር ከ ተሞክሯል እነሱ ነው ቤት የሚደረገው። ከኢትዮጵያ ሳይኮሎጂ ባለሙያዎች ማህበር ጋርም እንደዚሁ ንግግር አለ እና እነዚህ ጽሁፎች ሲመጡ በቃ ተገኘ ብለን ወደ ህትመት የሚገባበት ሳይሆን አላማው ልጆችን የሚያክም ለልጆች መልካም ነገር የሚፈጥር እንዲሆን ስለሆነ ለዛ ሙሉ መሆኑ የባለሙያዎች ሳይረጋገጥ ወደ ህትመት የማይገባም ወደ ቤት የማይገባም። አሁን እኛ ለመስራት ያሰብነው ለህትመት ዝግጁ የሆነ የልጆች መጽሐፍ እስከ ስድስት አዘጋጅቶ ለሚመለከታቸው ትምህርት ሚኒስቴር ሊሆን ይችላል፣ ለክልል ትምህርት ቢሮች ሊሆን ይችላል ማቅረቡ ይኸው አከፋፍሉ ብሎ እነሱ ለመስጠት የሚታሰብ ያ ካልሆነ ደግሞ ሌሎች አማራጮችም ከሌሎች ኢትዮጵያውያን ጋራ ይሄ ይጠቅማል ብሎ ከሚያስቡ ኢትዮጵያውያን ጋራ በመመካከር ለልጆቹ መጽሀፍቱ እንዲደርሱ ለማድረግ ይሞክራል። ረዳት ፕሮፌሰር ፍሬው ከፍ ያለው ጽሁፎቹ በዋናነት እድሜያቸው ከሰባት እስከ አስራ ሁለት ላሉ ህጻናት እንደሚዘጋጁ ገልጸው በተለያዩ የሀገሪቱ ቋንቋዎች በተለይም ደግሞ ግጭት ባሉባቸው አካባቢዎች ባሉት ቋንቋዎች እንደሚተረጎሙም አስታውቋል። ከአሜሪካ ድምጽ ለተጠናቀረ ዘገባ የደንገረመው ከዋሽንግተን ዲሲ። ኢትዮጵያ ውስጥ አዳዲስ ነገሮችን የመፍጠር አቅማቸውን ተጠቅመው ለስኬት ከበቁ ወጣት ፈጣሪዎች መካከል አንዱ ኢዘዲን ካሚል ነው። በታዳጊነት ወጣትነቱ አመታት ከሰላሳ በላይ የፈጠራ ስራዎችን በማቅረብ ከአስር በላይ የሀገር ውስጥና የውጭ ሀገር ሽልማቶችን ማግኘት የቻለው ኢዘዲን በአሁኑ ሰዓት ሄክስላብ የተሰኘ ድርጅት መስርቷል። የአዲሱን ድርጅት ህልሙን ለማወቅ ደግሞ በቅርቡ ሀብታሙ ስዩን በስልክ አግኝቶስ ነበር። ለመቀጠል ይቀርባል። በጣም አመሰግናለሁ ኢዘዲን፣ ስላገኘው በጣም ደስ ብሎኛል። ለኋላ ጥቂት ዓመታትን ልውሰድህ። በታዳጊ ወጣትነት ዘመንህ በርካታ የፈጠራ ስራዎች አቅርባሃል። አለም አቀፍና የሀገር ውስጥ ሽልማቶችንም እንደወሰድክ አስታውስሃለሁ። የተወሰኑትን እስቲ አስታውሰን። ብዙዎች ከዚህ በፊት የሚያውቁኝ የሃርድዌር እና ሶፍትዌር የፈጠራ ስራዎች ላይ ነው። ሰላሳ ሰባት የፈጠራ ስራዎች ሰርቻለሁ። አስራ አራት ሀገር አቀፍ የክቡር ጠቅላይ ሚኒስትሩን ጨምሮ ሀገር አቀፍ እና ሁለት ዓለም አቀፍ ሽልማቶች ከብሪቲሽ ካውንስል እና ዩኤንዲፒ ሽልማቶች ማግኘት ችያለሁ። አራት ዋና ዋና ዘርፎች ላይ ይሰራለሁ። የጤና ዘርፍ ላይ ይሰራለሁ። የሪኒዌብል ኤነርጂ ቴክኖሎጂ ወይ ደግሞ ታዳሽ ኃይልን ላይ ይሰራለሁ። የደህንነት ዘርፍ ላይ ይሰራለሁ። ሌላኛው ደግሞ አይ ኦ ቲ ኢንተርኔት ኦፍ ቲንግስ ላይ ይሰራለው። ያው ዘርፎቹ ከጠቀስኩ አይቀር በእነዚህ ዘርፎች ውስጥ ከሰራኋቸው ስራዎች መካከል አራቶቹ ለመጥቀስ ያክል በሪኒዌብል ኤነርጂ ቴክኖሎጂ ዘርፍ በፀሐይና ኤሌክትሪክ ቻርጅ አድርጎ የሚሄድ ባለሶስት እግር ተሽከርካሪ ሰርቻለሁ። በሱም በብሪቲሽ ካውንስል የአምስት ሺህ ፓውንድ አሸናፊ ነበር። እንዲሁም ደግሞ በሄልዝ ዘርፍ ኮሮና በተከሰተበት ጊዜ ኮቪድ ብራስሌት ተርቼ ነበረ። ይሄ ኮቪድ ብራስሌት ፊታችን ለመንካት እጃችን ፊታችን ጋር ስናስጠጋ እየጮኸ ፊታችን እንዳንነካ ሪማይንድ የሚያደርገን ቴክኖሎጂ ነው ማለት ነው። ሴፍቲ ኤን ሴኪዩሪቲ ዘርፍ ደግሞ ኤክስ ፋየር የተባለ የአሜሪካን ኤምባሲ አይኮግላብስ፣ እንዲሁም ደግሞ ጃይካ የጃፓን ኢንተርናሽናል ኮርፖሬሽን ባዘጋጁት የፈጠራ ስራ ውድድር ላይ በሀገር አቀፍ ደረጃ ያሸነፉበት ነው እሳት አደጋ ሲነሳ ለአምስት የቤተሰብ አባሎች በያሉበት የሚደውልና የጮኸ ጎረቤት የሚጠራ ቴክኖሎጂ መስራች ያለው ማለት ነው። ሌላኛው የአውቶሜሽን ዘርፍ ላይ ነው። አውቶሜሽን ኢንተርኔት ኦፍ ቲንግስ ዘርፍ ላይ ኤክስ ዲስተርብ የሚባል ቴክኖሎጂ ሰርቻለው። ብዙ ጊዜ ያው ጸጥታ ወደሚያስፈልግበት ቦታ ሲገቡ ስልካቸው ሳይለንት የሚያደርግ ከዛ ሲወጡ ደግሞ ላውድ የሚያደርግ ቴክኖሎጂ መስራት ያለው። እንግዲህ የቅርብ ጊዜ ትኩረት ደግሞ ሄክስ ላብ በተሰኘው ተቋምህ ላይ ሁኗል። ይህንን ተቋም ለመመስረት የፈለክበት ምክንያት ምንድን ነው? በምን አይነት ጉዳዮች ላይስ ነው በመንቀሳቀስ ላይ የሚገኘው? የሀገራችን መንግስት ዲጂታል ኢትዮጵያ ሀያ ሀያ አምስት በሚል ትልቅ የዲጂታል ትራንስፎርሜሽን እቅድ ተይዞ እየተሰራ ይገኛል። በተለይም ደግሞ የቴሌብር ፔመንት ኢንተግሬሽኖች እንዲሁም ደግሞ የናሽናል አይዲ ደግሞ መምጣት እነዚህ ሁለት በጣም ትልቅ ኦፖርቹኒቲዎች ናቸው ብዬ አምናለሁ፣ በፋይናንስ ዘርፍ እንዲሁም ደግሞ የናሽናል አይዲው ደግሞ እንደ አጠቃላይ ጄኔራል የሆነ ቢዝነስ ሲሰራ ከደህንነት አይደንቲቲ ከብዙ ነገር አንጻር ትልቅ ኦፖርቹኒቲ ይዘው ነው እነዚህ ሁለት ነገሮች ይዘው እየመጡ ያሉት እና ያው አንዱ የዲጂታል ትራንስፎርሜሽን አካል ለመሆን በተለይ ስሞል ቢዝነሶች ዲጂታል ኤግዚስተንሳቸው የተሻለ እንዲሆን ረገጾች ዌብሳይቶች እንዲኖራቸው እንዲሁም ደግሞ ያለ ወረቀት ስራዎች ማቀላጠፍ እንዲችሉ ስሞል ቢዝነሶች፣ ሚዲየም እና ከፍተኛ ኢንተርፕራይዞች በቴክኖሎጂ ዘርፍ ለመደገፍ በሚል ነው ሄክስ ላፕስን ያቋቋም ነው ካቋቋም ነው ወደ ስምንት ወር ይሆናል። በስምንት ወር ውስጥ ግን በጣም ትልቅ አቺቭመንቶች አሉን። ያው ከፐርሰናል ብራንዱ የመጣ ነው ብዬ ነው ማስበው ድርጅቱ ሳይሆን ያው አስ ሲኦ እና ኦነር ከመሆን አንጻር በደንብ በማስተዋወቅ አንድ መቶ አስር ድረ ገጾች ማበልጸግ ችለናል። በተለያየ አለም ውስጥ ላሉ ግለሰቦች እና ድርጅቶች ማለት ነው። በተለይም አሜሪካን፣ ዱባይ፣ ሳውዲ አረቢያ፣ ተርኪ፣ አዘርባጃን እና ኢትዮጵያ ላይ በብዛት ካምፓኒዎች ድረ ገጾች ሰርተናል። ወደ አስራስድስት የሞባይል መተግበሪያ አፕሊኬሽኖች ሰርተናል። በርካታ ደግሞ የስቶክ ማኔጅመንት፣ የሰው ሀብት አስተዳደር፣ ፋይናንስ ማኔጅመንት ሶፍትዌሮች ከዋስትና ጋር ሰርተን ሰጥተናል፣ እየተጠቀሙበት ነው። አሁን ሌሎችም ሶፍትዌሮች እየሰራን እንገኛለን። ይሄ ይመስላል። ሄግ ስላብስ ከአንተ በፊት የተወሰኑ ወጣቶች ከአንተ በኋላም ደግሞ ሌሎች ወጣቶች የተለያዩ የፈጠራ ስራዎችን እያሳዩ ከማህበረሰቡ ጋር ተዋውቀዋል። ነገር ግን ወደፊት ገፍተው አሁን አንተ ያስመዘገብከውን አይነት ስኬት ማስመዘገብ ሳይችሉ የቀሩ አሉ። ትልቅ አቅም እያላቸው ትልቅ ቦታ ያልደረሱ በርካታ ወጣቶች አሉ። አንተ እዚህ ስፍራ ላይ እንድደርስ አድርጎኛል የምትለው ልዩ ብልሃት ወይንም ደግሞ የጀርባ ሚስጥሩ ምንድን ነው ብለህ ታስባለህ? በጣም ጥሩ ጥያቄ ነው። ለሌሎችም ወጣቶች ይጠቅማቸዋል ብዬ አስባለሁ። እኔ የምሰራቸው ስራዎች በቀላል ወደ ተግባር መቀየር ወደ ፋይናንስ መቀየር ላይ የረዱኝ አራት አምስት ዓመት በፊት ነው ሚዲያ ላይ ሞር ራሴን ማስተዋወቅ፣ ስራዎችን አገልግሎቶችን ማስተዋወቅ የጀመርኩትና በአጭር ጊዜ ውስጥ ወደ ራ መፍጠር መግባት የቻልኩበት ትልቁ ምክንያት ሜንቶር የሚያደርጉኝ ሰዎች በጊዜ መፈለጌና ምን ማድረግ አለብኝ የሚለው ነገር በራሴ መወሰን ሳይሆን ሌሎችንም ጭምር በማማከር መንገዶች መፈላለጌ ነው ብዬ አስባለሁ። ለሌሎች ወጣቶችም የምመክረው ነገር መንገዶች በራሳቸው ብቻ መፈለግ ብቻ ሳይሆን አብዛኛው ጊዜ የተሻለው መንገድ የሚሆን ነው፣ ሌሎች የሄዱበት ተሞክሮ መጠየቅ ብዙ ዓመት በስራው ላይ ልምድ ያላቸው ሰዎች ጋር ቁጭ ብሎ በማውራት እንዴት ይሻላል ብሎ መምከር በጣም የተሻለ ነው ብዬ አስባለሁ። በአጠቃላይ ትልቁ ነገር የሜንቶርሺፕ መፈለግ ነው ብዬ አስባለሁ። አብዛኞቹ ደግሞ ወጣቶች ስራ ለመጀመር በተለይ ሀሳብ ብቻ ካላቸው ገንዘብ ከሌላቸው ስራ ለመጀመር እኛ ሀገር ላይ አልተለመደም። ሀሳብ ላይ ኢንቨስት ማድረግ እንደዛም አይነት ባለሀብት ማግኘት በጣም ይከብዳቸዋል። ግን እኔ ሌላኛው ያው ከባዱ ነገር ለወጣቶች ለእኔም ከባዱ የነበረ እና ከሜንቶርሺፑ በተጨማሪ ስራዬን በቀላሉ ወደ ምርት መቀየር ለመቀየር ያስቻለኝ ግራንት ፈልጌ አፕላይ አድርጌ ግራንቶች ማግኘቴ ነው። ለምሳሌ የብሪቲሽ ካውንስሉን የገንዘብ ድጋፎችን ኦንላይን ላይ ፈልጌ አፕላይ አድርጌ እነዛን አክሰስ ማድረጌ በቀላሉ ፕራይቬት የሆነ ካምፓኒ ፋውንድ በማድረግ ያለኝን ነገር አውጥቼ ማሳየት መቻሌ ነው ብዬ አስባለው። እነሱ እንደዚህ አውጥተው መስራት እንደሚችሉ ካሳዩ፣ ትልቅ አይዲያ ካላቸው ኢንቨስት ሊያደርግላቸው የሚችል ባለሀብት አያጡም። ዋናው ነገር የመስራት አቅማቸው ምን ያክል እንደሆነ በትንሽም ነገር ቢሆን ሰርተው ማሳየት ይጠበቅባቸዋል ብዬ አስባለሁ። አንተም ቀደም ብለህ ጠቃቅሰህዋል። መንገዶች አልጋ ባልጋ ላይሆኑ ይችላሉ። እጅግ ፈትኖኛል የምትለው አፍታ አለ ወይ? እስካሁን ድረስ ስታስበው ያንን ጊዜ ባላልፈው ኑሮ ዛሬ ላይ ለመድረስ ይከብደኝ ነበር፣ እቸገር ነበር የምትልበት አፍታ ምንድን ነው? እኔ በርካታ ፈታኝ ጊዜዎች አሳልፍ ያለው እነዚህ ነገሮች አቺቭ ሳደርግ በተለይ የመጀመሪያዎቹ ሀሳቦች ተጨባጭ ነገር ስቀይር ማለት ነው። እንደ ማንኛውም ወላጅ የኔም ወላጆች እነዚህ ነገሮች በምሰራበት ጊዜ የፈጠራ ስራዎች በምሰራበት ጊዜ አራተኛ አምስት እስከ ዘጠነኛ ክፍል ድረስ ቤት ውስጥ እነዚህ ነገሮች እንድሰራ አይፈለግም ነበረ። ብዙ ጊዜ የፈጠራ ስራዎች ስሰራ አባቴ ወይ እናቴ ስራ በሄዱበት ነበረ። ስሙ የነበረው ግን ለእነዚህ ነገሮች ሶሉሽን ፈልጌ ጓደኞች ለማጥናት ላይብራሪ ሲሄዱ እኔ ደግሞ የፈጠራ ስራዎች ለመስራት ወደ ላብራቶሪዎች እሄድ ነበረ። ወደ ላብራቶሪዎች ሲሄድ ያው አንዳንዴ ፊዚክ የምስሪ መምህሮቻችን ጋ ነው ቁልፍ የሚቀመጠው። አንዳንዴ እነሱን አጥቼ ገና ወደ ቤትም መለስባቸው ጊዜያቶች ነበሩ። እና ይሄ ነገር ሪል ኢምፓክት ፖዘቲቭ የሆነ ኢምፓክት እንዳለው የምሰራው ነገር ዝም ብሎ ኖርማል ከሆነ ስታፍ የዘለለ ነገር እንደሆነ በአቺቭመንቶች ለቤተሰቦች ፕሩቭ ከማድረጌ በፊት በጣም ብዙ ፈተናዎች ነበሩ። ግን ከፍተኛ ፓሽን ስለነበረኝ ችግሮች ሳይ እንደ ችግር ማለፍ ሳይሆን የሆነ ሶሉሽን ለማበጀት ጥረት አደርግ ስለነበረ፣ በዛ ፍቅር የተነሳ እነዛን ነገሮች አልፌ ነገሮች አቺቭ ሳደርግ በተለይ የክቡር ጠቅላይ ሚኒስትሩ ሽልማት ጊዜ አባቴን የአፍሪካ ህብረት ውስጥ ነበረ፣ እሱን ይዤ ሄጄ ከዛ ጊዜ በኋላ ነው ቤተሰብም ደግፎኝ ራሳቸው የምሰራበት ስፔስ አዘጋጅተው ነገሬን የምሰራቸው ነገሮችን ሰፖርት ማድረግ የቻሉት ከመለየታችን በፊት። በአሁኑ ጊዜ እንግዲህ ከሰላሳ በላይ ፈጠራዎችን አስመዝግበሃል። ከአስር በላይ ሽልማቶችን ወስደሃል። የራስህን ትልቅ የቴክኖሎጂ ተቋምም ለማቋቋም ይችልሃል ይዘድን የመጪ ዘመን እቅድህ ምንድን ነው? የእኔ ትልቁ እቅዴ ኢትዮጵያ ላይ ትልቅ ኢኮሜርስ ፕላትፎርም ማበርከት በተለይ ብዙ ጊዜ ፊዚካሊ ወደ ስቶር ሄደን የምንገበያያቸው ነገሮች በመቀነስ በተቻለ መጠን ከትንሽ እስከ ትልቅ ነገሮች ኦንላይን ላይ ሰዎች እንዲገዙ ማድረግ ትልቅ የኢኮሜርስ ፕላትፎርም ለኢትዮጵያም ለአፍሪካም ማበልጸግ ነው። ትልቁ ህልሜ ያ ነው። እጅግ በጣም አመሰግናለሁ። ኢዘዲን ካሚል የፈጠራ ባለሙያ ነህ። በቅርቡ ደግሞ ሄክስ ላብ የተሰኘ አነስተኛ እንዲሁም ደግሞ መካከለኛ የንግድ ተቋማትን የሚያግዝ ተቋም መስረተሃል። በአድማጮች ስም በእጅጉ አመሰግናለሁ። ያሰብከው ሁሉ እንዲሳካ መኝ ልሃለው። መልካም ምሽት ይሁንልህ። እሺ፣ እኔም ስለጋበዛችሁኝ በጣም አመሰግናለሁ። ዝግጅቱ ጋቢና ቪኦኤ ነው። ምርጫችሁ ስላደረጋችሁ እናመሰግናለን። ኢትዮጵያን ጎርሜ ፉድ የሚያቃጥለውን የአሜሪካውያን የበርበሬ ሶስ በኢትዮጵያዊ ጣዕም ለማጣፈጥ የቻለ ተቋም ነው። በሰራ አየለ እና በአሜሪካዊ ባለቤቷ እንዲሁም ደግሞ በታናሽ እህቷ አማካኝነት ከሶስት ዓመታት በፊት የተጀመረው ተቋም አይነተኛ ኢትዮጵያዊ ጣዕም ያለውን ትኩስ መረቅ ወይም ኢትዮጵያን ሆትሳስ በሚል መለያ ለገበያ አቅርቧል። ከመስራቾቹ አንዷ የሆነችው ሰራ አየለ ከአሜሪካ ድምጽ ጋር ቆይታ ነበራት። ወደዛው ነው እንግዲህ የምናልፈው ሳራ፣ የኢትዮጵያን ሀት ሶስ መስራች እንግዲህ ስለሆንሽ በጣም ነው የማመሰግነው። እስቲ ለአድማጭ ተመልካቾቻችን ማንነትሽን ራስሽን አስታውቂ። በጣም ነው የማመሰግነው እዚህ ፕሮግራም ላይ ስለጋበሽኝ። ሳራ እየለባላለው የኢትዮጵያን ጎርሜ ፉድስ ካምፕኒ መስራች ነኝ ከባለቤቴና ከእህቴ ጋር ሆነን የጀመርነው ካምፐኒ ነው። በ2019 በ2019 የጀመርነው ካምፐኒ ነው። እሺ፣ ኢትዮጵያን ጎርሜ ፉድ ምንድን ነው ስሚያመርተው እና ደግሞ እንደው ጎርሜ ሲባል ገጸፈ፣ ወይ የላቁ ምግቦች ምናልባት ለአማርኛ ለመተርጎም እንደዛ ይሆናል። ምን ማለት ነው? ምን አይነት ምግቦች ናቸው? እናንተ እንደዛ ናቸው ብላችሁ የመደባቸዋቸው ልትሰሯቸው የፈለጋቸዋቸው ይሄ የኢትዮጵያ ጎርሜ ፉድስ ብለን የጀመርንበት ምክንያት ምንድን ነው? በአንድ ለምሳሌ የመጀመሪያዎቹ ፕሮዳክታችን ሆት ሶስ ነው ደግሞ ወይ በአማርኛ ትርጉሙ ወይ በርበሬ ማለት የበርበሬ ሶስ ማለት ይቻላል። ግን ድልህ አይደለም ወይ ደግሞ አዋዜ አይደለም። እና የኢትዮጵያ ጎርሜ ፉድስ አጀማመራችን ምንድንሱ በሆት ሶስን ጀምር እና እያሰፋ ነው እያሰፋ ነው እያሰፋ ነው ለመሄድ ነው ሀሳባችን። ይሄ ፕሮዳክት ደግሞ ይሄ ደግሞ ምርት ደግሞ የሁለት ካልቸርን አንድ ላይ አደባልቀን የሰራ ነው ስራ ነው። ኢትዮጵያ እኛ ሁላችንም የተቀመመ ብዙ ቅመማ ቅመሞችን ተጠቅመን ነው ምግባችን የምናበስለው፣ በርበሪያችንን የምንሰራው፣ ሚጥሚጣችንን የምንሰራው፣ እና እሱን በመጠቀም አሜሪካን ሀገር ደግሞ ብዙ አይነት የሆት ሶሶች ስላሉ ለምንድን ነው እሱ የኛ ነው ኢትዮጵያኑን እንደዛ ከዛ ጋር ኮምፒት እንዲያደርግ አድርገን ነው ፕሮዳክሽን የጀመርነው። ጎርሜ እንዳልሹ በዩኒክ የሆነ ፕሮዳክትስ ናቸው። አንደኛው በኳሊቲ በኩል፣ ሁለተኛ ነገር ፕሮዳክሽኑ እንደ ወይ እንደ ተባስኮ ወይ እንደ ትልልቅ ካምፓኒዎች ሳይሆን ምጥን ጥር ብሎ ጥሩ ኢንግሪዲየንትስን ይዞ ምን ቀጥራችሁንም ሰዎች አስተካክለን እሱን እሱን ሁሉ አድርገን ነው እዚህ ፕሮዳክት ላይ ደረስን። ቅድም እንግዲህ ጠቆም አድርገሻል የሁለት ባህሎች ጥምር ነው ብለሻል እና እዚህ ሀገር ያለውን የሀትሳስ የሚባለው ወይም ደግሞ የሚያቃጥለው ሶስ ያለውን ባህል እና የኢትዮጵያን ባህል ያዋህዳችሁበትን ምክንያት የራሳችሁን፣ የግላችሁን የቤተሰብሽን እስቲ ብታጫዎች። እሺ ቅድም ቀድሜ እንደተናገርኩት እንዳስረዳሁት በአጋጣሚ የተፈጠረ ካምፓኒ ነው። አውቅ ነው ወይ ደግሞ ይህንን በርበሬን ይህንን ሆት ሶስ እና ምርት ብለን አይደለም ያው እቤት ውስጥ ኩክ ሳደርግ ባለቤቴ ከአሜሪካዊ ነው ከኖርት ካሮላይና እና የምጨምረው እንግዲህ ሁሉ ጊዜ መችስ በርበሬ አይጠፋም፣ ወይ ሚጥሚጣ አይጠፋም ሰ ሁሌ ያያል ሲጨምር ሳስገባ ወ ኢቨን ፓስታ ላይ ራሱ ያስገኛ ቅመም ቆንጆ ቅመም ስለሆነ በርበሬው ሁሌ ያጣፍጠዋል እና እሱም ጀመረ። አቮካዶት ቶስት ላይ አፍሬንጅ ያረጋል፣ አቮካዶ ቶስት ላይ ሚጥሚጥ ያረጋል፣ ወይ እንቁላል ላይ በርበሬ ይነሰንሳል። በዛ ነው የተጀመረው እና በኋላ ላይ ለምን እኛ ስ የራሳችንን ሆት ሰው ሳንሰራ ለምድን እሱ የተባስኮ የምንጠቀመው ወይ ቴክስስ ፊትን ምንጠቀመው መጠቀም የለብንም አለን። የራሳችን እንደውም በጣም በተሻለ ሁኔታ፣ በጣም በሚጣፍጥ ሁኔታ እንደዛ ተጀመረን ሞከር ነው። እኔ እና እሱ ቤት ውስጥ እኔ፣ እህቴ እና እሱ ሆንን በከፍሎ ደጋግመን ሞከር ነው። ግን በደንብ የሰራ ነው። በሀያ ሀያ ላይ ኦፍኮርስ ፓንደሚኩ ሀፕን ሲያደርግ የእሱ እናትና የእኔ እናትም አንድ ላይ ነበረን። አንድ ላይ ኖርት ካሮላይና ጊዜ ነበረ። ሰው እኛ የጀመርነውን እነሱ በስነስርዓቱ አስተካከሉት። አሁን ያለው አቀባበል ምን ይመስላል? በተለይ ሰዎች እንዴት ያዩታል? ይህንን ምርት የኢትዮጵያን ሆት ሶስ ማርኬት ላይ ብዙ የለም አሉ። አንድ ሁለት አይተናል፣ ግን በሰፊው አልተያዘም ገና ሌላ ቦታ ላይ የምንጠቀምበትና የሌላ ሆት ሶስን የኢትዮጵያ ሆት ሶስ የእኛ ሆት ሶስ ሰብስቲትዩት ማድረግ ይችላል። እንደውም በበለጠ ሁኔታ፣ ምክንያቱም ምንም አይነት ኬሚካልስ አንጨምርበትም፣ አዲቲቭ አንጨምርበትም፣ ስኳር አይገባበትም እና ንጹሕ የሆነ ፕሮዳክት ነው እንደ ኦሶ አኒማል ፕሮዳክት የለበትም። እንደ እናንተ የተለየ ጣዕም ይዞ መምጣት ያለው እንደ ጥቅምም እንደ ጉዳትም ይኖረዋልና እስቲ ከሱ አኳያ ያለባቸውን ነገሮች እንደ ስኬትም እንደ ተግዳሮት የምታነሷቸውን ጉዳዮች። ነገር የሚገርመው አሁን ይህንን ነገር ስናደርግ አንዳንድ ሪሰርቾችን ስናይና ማን ነው እሱ ይህንን በርበሬ ተጠቃሚው ማን ነው ብለን ስናይ በጣም ኢንትረስቲንግ ነው። ምክንያቱም በአሜሪካን አሜሪካን ሃውስሆልድ ቤት ውስጥ ከሁለት እስከ ሶስት አራት ድረስ ጠርሙሶች ቤታቸው ውስጥ ፍሪጅ ውስጥ አለ እና ስለዚህ ሆት ሶስ በደንብ ይበላል፣ ይጠቀማሉ። አሜሪካን ሀገሮች እንደውም አንዳንድ ስቴቶች እንደ ኖርት ዳኮታ፣ ኒው ሜክሲኮ ህዝቡ በቃ በሆት ሶስ ላይ ነው የሚኖረው ማለት ይቻላል። እና ዲማንዶ አለ እንደዛም ሆኖ ደግሞ ፕሮዳክቶቹ ደግሞ መዓት አሉ ገበያ ላይ እና እኛ አሁን ለምሳሌ በጣም ትንሽ ነን። የሶስት ሰው ስራ ነው ወይ ደግሞ የሶስት ሰው ኦን ብናደርገው ቤተሰባችን ዘመዶቻችን ናቸው የሚረዱን ያሉት፣ እና ማርኬቲንግ ላይ በጣም እርዳታ ያስፈልገናል ምክንያቱም ትንሽ ነን ገና። ግን ልንወዳደር ስንፈልግ ደግሞ ከትልልቆቹ በጣም ቢግ ፊሽ ችግር አለ ግን ስ ኦን አስር ወራችን ነው በአስር ወር ውስጥም ወደ አስር ስቶሮች ውስጥ ገብተናል። ስለዚህ አሜን እግዚአብሔር ነው እንግዲህ የሚያውቀው። ወደፊት ለመሄድ ሰዎች የእናንተ ምርት የት የት ማግኘት ይችላሉ? ማግኘት የሚቻለው በዌብሳይታችን ላይ ነው ኢትዮጵያን ሆት ሶስ ዶት ኮም ሁለቱ ፕሮዳክቶቻችን አሉ። ሌላው ኖርት ካሮላይና ቤዝድ ስለሆነ ኖርት ካሮላይና ስቶሮች ውስጥ ናቸው ያሉት። ከአራት ወር በፊት ደግሞ ብሩክሊን ጀምረናል። እያለን እየሰፋን ነው። ግን አሁን ደግሞ አማዞን ላይ ለመውጣት እየሞከርን ነው ለበዓሉ። ሰው እዛ ከገባን ያው ብዙ ሰው አክሰስ ይኖረዋል ማለት ነው። ሌላው ደግሞ ምን መሰል ለመናገር የምፈልገው ምንድን ነው አንዳንዴ እኛ በጣም እንወዷን የራሳችንን ምግብ አይደል። ስለዚህ ከኛ ምግብ በኋላ አይናችንን አንከፍቶም። አሁን ለእኔ ባለቤቴ አይኔን ነው የከፈተልኝ። በርበሬን ሁላችን በቃ ወጥ ውስጥ ነው የምንጨምረው ወይ ምግብ ስንሰራ ነው። ግን እሱ ለምንድን ነው እሱ ሌላስ ነገር ውስጥ ማንጨምረው? እና ማና ሃይፉድ አለ፣ ኢታሊያን አለ፣ ምን አለና መፍራት የለብን። እሺ በቀጣይስ ምን ምን ስራዎችን ነው መስራት የምታስቡት? ምን አይነት ምርቶች ወይም ነገሮች ከእናንተ እንጠብቅ? ሁለት ፕሮዳክቶችን እናወጣለን ከሶስት ወይ ከአራት ወር በኋላ እሱ ደግሞ ራብ ይሄ ያለ ድራይ ራብ የሚሉት እንደ ሳውት የእኛን ቅመማ ቅመም ተጠቅመን ለምሳሌ ስጋ ሮስት ማድረግ የምትፈልግ ከሆነ ለዋብሰሽ ሮስት ማድረግ እና እሱን በደንብ አድርገሽ ሲዘንድ ከሆነ ሌላ ነገር አያስፈልግም ማለት ነው ማጣፈጫዎች መስራት አሳብ አላችሁ ማለት እስቲ ግን ከመለያየታችን በፊት ስለምልክታችሁ ስለ ድርጅታችሁ ምልክት እናብሳ ማን የሰራው እንዴት ሀሳቡስ መጣ ሎጎ ብዙ እንትን ብለንበት ነበረ። ምን አይነት ሎጎ እናውጣ እያልን ነበረ በኋላ ለባለቤቴ የሰጠሁት አይዲያዎች እና አንተ አይዲያዎቹን ሰብስበ እንደውም ትዝ ይልሽ እንደሆነ የሀምሳ ሳንቲም የድሮ ሀምሳ ሳንቲም አንበሳው አለ አይደለ? እሱንም ለማድረግ ፈልገን ነበረ እና ፋይናሊ አይ ቲንክ ዘ ላየን ዋን እና እሱ ነው። የባለቤቴና አባቴ ተጨምሮበት እነሱ ናቸው ሁለቱ ናቸው ክሬዲቱን የሚወስድ። ሳራ በጣም ነው ማመሰግናው፣ ስለሰጠ በእህቴና በባለቤቴ ስም አመሰግናለሁ። የተከበራችሁ አድማጭ ተመልካቾቻችን እንግዲህ የተከታተላችሁት ቃለ መጠይቅ ከጥቂት ወራት በፊት የተካሄደ መሆኑን ልናስታውስ እንወዳለን። የነበረን ቆይታ እንግዲህ እዚህ ላይ ተጠናቋል። ሰዓታችን እየተገባደደ ነው። አብራችሁን ስለነበራችሁ እናመሰግናለን። አስተያየት ወይም ደግሞ ጥያቄ ቢኖራችሁ በቪ አምሐሪክ የፌስቡክ ገጽ ላይ በመግባት ለጋቢና ቪዮ እያላችሁ እዛ ላይ አድርሱ። እንዲሁም ደግሞ ያመለጧችሁ መሰናዶች በድረገጻችን ላይ ተከታትላችሁ ልታገኟቸው ትችላላችሁ። ጋቢና ቪዮ የሚለው ማስፈንጠሪያ ስር ይገኛሉ። ደግሞ መሰናዶውን በመምራት አብሬያችሁ ቆይቻለሁ። ኤልያስ አስማረ ስርጭቱን በማቀናበር ከሌሎች የስቱዲዮ ባለሙያዎች ጋር አብሮኝ ነበረ። ስለነበረን ቆይታ እናመሰግናለን። ጤና ይስጥልን።